ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዕለተ ማክሰኞ ሐምሌ 21 2012 ዓ ም ፕሮግራማችን ጀመረ። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከቤት እንዳይወጡ ከተከለከሉ አስር ቀን እንደሆናቸው ለአሜሪካ ድምፅ ተናገሩ። የኦሮሚያ ክልል የጸጥታ ክፍል ቃል አቀባይ ግን ስለ መታገዳቸው የማውቀው ነገር የለም ብለዋል። ለምሽቱ አብይ ርዕስ ዘገባ ይኖረናል። ፖሊስ በአቶ በቀለ ገርባ ላይ ማስረጃ እያሰባሰበ መሆኑን ገልጾ ተጨማሪ የምርመራ ጊዜ ፍርድ ቤት እንዲሰጠው ጠይቋል። ዘገባ አለን። የሶማሌ ክልል መንግስት ብልጽግናና ኦብነግ ለክልሉ ሰላም በጋራ ሊሰሩ መስማማታቸው ተገልጿል። ዘገባ ይኖረናል። እነዚህንና ሌሎችንም ቅንብሮች ይዘን ከናንተ ጋር እስከ አራት ሰዓት እናመሻለን። የማስተናግዳችሁ ቆንጅት ታዬ ነኝ። ፕሮግራሙን ብርሃን ኃይሉ ትመራለች። መልካም ምሽት። በቅድሚያ የዓለም ዜና ከአዳንጭ ሳዬ እንደምናመሻችሁ። አድማጮቻችን፣ ዜናውን ማንብላችሁ አዳንጭ ሳየ ነኝ። የምዕራብ አፍሪቃ የኢኮኖሚ ማህበረሰብ ኢኮዋስ መሪዎች ትላንት ሰኞ ስለ ማሊ ጉዳይ ለመነጋገር ያደረጉት ጉባኤ ባለፈው መጋቢት ወር በሀገሪቱ በተካሄደው ምርጫ አጨቃጫቂ በሆነ መንገድ ተመርጠዋል የተባሉ 31 የምክር ቤቱ አባላት ከቦታቸው እንዲነሱ ጥሪ በማቅረብ አብቅቷል። በሀገሪቱ የፖለቲካ ቀውስ ያስነሱት እነሱ ናቸው ተብሎ ይታመናል። ትናንት በኢንተርኔት በኩል የተሰበሰቡት የ15 ሀገሮች መሪዎች የማሊ ፕሬዚደንት ኢብራሂም ቡባካር ከይታ ከስልጣን እንዲወርዱ አልጠየቁም። ነገር ግን በሀገሪቱ ሰላም ለመመለስ አስፈላጊ ያሏቸው ለውጦች እንዲደረጉ የሚጠይቅ መግለጫ አውጥቷል። ኢካዋስ ያቀረባቸው ምክር ሀሳቦች ሁሉም ወገኖች አሸንፈናል ሊሉ የሚችሉበት እድል ፈጥሮላቸዋል ተብሏል። ኒኮላስ ፔነርድ ከፓሪስ ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ቡድን 15 አባላት በቪዲዮ ውይይት ካደረጉ በኋላ ባሳለፉት ውሳኔ የማሊ ፕሬዚዳንት ኢብራሂም ቡባካር ኪታ ስልጣን ላይ እንዳሉ የተቃዋሚ ፓርቲ መሪዎችን በጥምረት የያዘ የአንድነት መንግስት እንዲመሰረት የሚጠይቅ መግለጫን አውጥተዋል። ይህንን ተከትሎም ትላንት ሰኞ ማምሻውን ፕሬዚዳንት ኢብራሂም የአንድነት መንግስት ለመመስረት ያስችላል ባሉት ጉዳይ ከተቃዋሚዎች ች ጋር ለመደራደር ለስድስት ሚኒስትሮች ሹመት ሰጥተው ነበር። ነገር ግን ዛሬ ይህንን ሀሳብ እንደማይቀበሉት ይፋ ያደረጉት ጁን ፋይቭ ሙቭመንት ወይም ኤም ፋይቭ ብለው የሰየሙትን የተቃውሞ እንቅስቃሴ የሚመሩ መሪዎችና ተባባሪዎቻቸው በአገሪቱ እየተካሄደ ያለውን ተቃውሞ የሚያስቆመው የፕሬዚዳንት ኢብራሂም ከስልጣን መልቀቅ ብቻ ነው ብለዋል። እቅዱን ያቀረበው የምዕራብ አፍሪካ መሪዎች በበኩላቸው የአገሪቱ ሕገ መንግስት የግድ ሊከበር ይገባል ብለዋል። የማሊ ተቃዋሚዎች የሚያደርጉት ግፊት በአገሪቱ ውስጥ የተፈጠረውን ቀውስ ለማርገብ የሚደረጉ ጥረቶችን በሙሉ እያደናቀፈ እና ለረጅም ጊዜ ሲካሄድ የቆየውን የአክራሪ እስላማዊ ታጣቂዎችን ለማስወገድ የተደ ያደረገውን ትግል የሚያከሽፍ ነው ተብሏል። ኤኳስ ጁን ፋይቭ ሙቭመንት ወይም ኤም 5 ተብሎ የሚጠራውንና የአርበኝነት መንፈስ የያዙ ሲሉ የጠሯቸውን በማሊ እየተካሄደ ያለውን እንቅስቃሴ የሚመሩትን መሪዎች ለውይይት እንዲቀመጡና ቀውሱን እንዲያበርዱ እየጠየቋቸው ነው። የምዕራብ አፍሪካ መሪዎች በበኩላቸው አዲሱን እቅድ በማይቀበሉ ውይይቱን ተግባራዊ በማያደርጉና አገር ለማረጋጋት የሚደረገውን ጥረት በሚያደናቅፉት ላይ የኢኮዋስ ኮሚሽን ማዕቀብ ሊጥል ይገባል ሲሉ መወትወታቸውን ቀጥለዋል። የተባበሩት መንግስታት የጸጥታውን ምክር ቤት ኤኳስ እያደረገ ላለው ጥረት ይሁንታ ሰጥቶታል። የምክር ቤቱ አባላትም በማሊ የሚገኙ ፓርቲዎች የቀረቡትን ምክረ ሀሳቦች ተቀብለው ያለ ምንም ማዘግየት ተግባራዊ እንዲያደርጉና የተፈጠረውን ውጥረት እንዲያረግቡ ጠይቀዋል። የዚምባብዌ ገዢ ዛኑፒፍ ፓርቲ የሀገሪቱን ህጎች የሚጥሱ ወንጀለኛ ናቸው በማለት በሀገሪቱ ያሉትን የዩናይትድ ስቴትስ አምባሳደር ብራያን ኒኮልስን ከሀገሪቱ ለማባረር ዘቷል ኒኮልስ ረብሻን በመደገፍ ግጭትን በማስተባበር እና ዓመፅን በማሰልጠን ተግባራቸው ከቀጠሉ የድርጅቱ አመራር ከሀገሪቱ እንዲወጡ ከማዘዝ ወደኋላ አይልም ሲሉ የገዢው ፓርቲ ቃል አቀባይ ፓትሪክ ችናማሳ ሀራሬ ላይ ለጋዜጠኞች ተናግረዋል። የችናማሳ አነጋገር በሀገሪቱ ያሉት ተቃዋሚዎች በመጪው ዓርብ ለማካሄድ ያቀዱትን የተቃውሞ ሰልፍ ዩናይትድ ስቴትስ ትደግፋለች የሚል ነው። አርብ በሚካሄደው የተቃውሞ ሰልፍ የኢኮኖሚ እኩልነት እንዲኖር በመንግስት ደረጃ የሚፈጸሙ ሙስና እንዲቀንስና የሀገሪቱ ፕሬዚደንት ኤመርሰን ምናንጋጉዋ ከስልጣን እንዲወርዱ የሚሉ ጥያቄዎች እንደሚቀርቡ ተገልጿል። የዛኑ ፒኤፍ ፓርቲ በዩናይትድ ስቴትሱ አምባሳደር ላይ የቃላት ጥቃት ያሰማው ዩናይትድ ስቴትስ ጸረ መንግስት ሰልፍ ለማካሄድ ከታቀደበት ዕለት ሶስት ቀናት ቀድማ በሀገሪቱ ረብሻ እንዲካሄድ በገንዘብ እየረዳች ነው ሲል ከከሰሰ በኋላ ነው። የተቃዋሚዎቹ ቡድን ቃል አቀባይ ጃኮብ ንጋሪቡም የተቃውሞው ሰልፍ ለሀገሪቱ ወሳኝ ይሆናል ብለዋል። ደቡብ ሱዳን ውስጥ የሀገሪቱን ፓርላማ አፍርሶ በአዲስ መልክ ለማስተካከል ተይዞ የነበረው የጊዜ ገደብ ባለፈው እሁድ ማለፉ ታወቀ። የደቡብ ሱዳን ፕሬዚደንት ሳልቫኪር የወቅቱን ብሔራዊ ሸንጎ እስከ እሁድ በነበረው ጊዜ እንዲያፈርሱ የሀገሪቱን የሰላም ስምምነት የሸመገለው የምስራቅ አፍሪካ ሀገሮች የልማት ትብብር ባለስልጣን ጥሪ አድርጎ ነበር። ከአምስት ወራት በፊት ከፊል የውህደት መንግስት ተመስርቶ ነበር። ነገር ግን ምክር ቤቱ በአዲስ መልክ መስተካከል ነበረበት። ፕሬዚደንት ሳልቫ ኪር የክፍላተ ግዛት አስተዳዳሪዎችን የሾሙት ከጥቂት ሳምንታት በፊት ነው ተብለዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኪዩ ምክር ቤቱን የማስተካከሉ ተግባር ገና እየተሰራበት ነው ብለዋል። የካሜሩን መንግስት ሲቪሉ ሕዝብ ለኮቪድ-19 ጉዳይ ያዋጣውን ገንዘብ አያያዝ ላይ ምርመራ እንዲደረግ ማዘዙ ታወቀ። መንግስት ትእዛዙን ያስተላለፈው የመብት ቡድኖች ባደረጉት ጫና ነው ተብለዋል። ለመብት የቆሙት ቡድኖች እንደሚሉት በገንዘብና በቁስ ከተዋጣው 40 ሚሊዮን ዶላር አብዛኛው ተጨርብሯል። ለኮቪድ-19 በሽተኞች የተለገሰ 400 ኩንታል ሩዝ ህገወጥ በሆነ መንገድ መሸጡን የመብት ቡድኖቹ ከተናገሩ በኋላ ከፍተኛ ቁጣ መቀስቀሱ ተገልጿል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ወደ ኮሮና ቫይረስ የክትባት መድኃኒት ዜና እናመራለን። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት መድኃኒት ይሆናሉ የሚል ተስፋ የተጣለባቸው ሁለት መድኃኒቶች አስተማማኝነታቸውን ለማየት ትላንት ሙከራ ተጀምሯል። ሞደርና የተባለው የባዮቴክኖሎጂ ኩባንያ አንድ አዲስ የኮሮና ቫይረስ ክትባት መድኃኒት በ30 ሺህ ሙሉ ጤና ያላቸው ጎልማሶች ላይ ሙከራ መጀመሩን አስታውቋል። ከብሔራዊ የአለርጅ እና የተላላፊ በሽታዎች ተቋም ጋር በመተባበር ሙከራው ትላንት የተጀመረው በሳቫና ጆርጂያ መሆኑን ኩባንያው አስታውቋል። ሳቫና በሀገሪቱ ዙሪያ ካሉት በርካታ የሙከራ ቦታዎች አንዱ ነው ተብሏል። ቀደም ሲል በተደረገው ሙከራ መሰረት ከተሞከረባቸው ሰዎች መካከል ከባድ የጎንዮሽ አንደምታ የገጠማቸው ሰዎች እንደሌሉ ተገልጿል። የክትባቱ ሙከራ ከተደረገባቸው ሰዎች መካከል ከግማሽ በላይ ክትባቱን በተወጉበት ቦታ ላይ ቀለል ያለ ድካም፣ ራስ ምታት፣ የብርድ ብርድና የሰውነት መቀጥቀጥ ስሜት እንደተሰማቸው ገልጸዋል። የዩናይትድ ስቴትስ የአለርጂ እና የተላላፊ በሽታዎች ተቋም ኃላፊ ዶክተር አንቶኒ ፋውቺ ትላንት ለጋዜጠኞች በሰጡት መግለጫ የመጀመሪያው የክትባት ውጤት እስከ መጪው ህዳር ወር ባለው ጊዜ ውስጥ ሊታወቅ እንደሚችል ጠቁመዋል። ሙከራው ውጤታማ ከሆነ ሞደርና በየዓመቱ 500 ሚሊዮን የክትባት መድኃኒት ሊያመርት ይችላል። በቀጣዩ ዓመት ደግሞ በየዓመቱ አንድ ቢሊዮን ክትባት ሊያደርሰው እንደሚችል ፋውች ጠቁመዋል። ፋይዘር የተባለ የዩናይትድ ስቴትስ ኩባንያ ከጀርመኑ ባዩ ኤንቴክ ኤስኢ ጋር በመተባበር የሰሩት የክትባት መድኃኒት ደግሞ በዩናይትድ ስቴትስ ዙሪያ በብራዚል፣ አርጀንቲና እና ጀርመን በ30 ሺህ ሰዎች ላይ ሙከራ ያደርጋሉ። በዓለም ዙሪያ ወደ 150 የሚጠጉ የኮቪድ-19 ክትባት መድኃኒት ሙከራዎች እየተካሄዱ መሆናቸው ታውቋል። በዓለም ደረጃ 164 ሚሊዮን በኮሮና ቫይረስ የተያዙ ሰዎች እንዳሉ ታውቋል። 654 ሺህ ደግሞ በሞት ተለይተዋል። ዩናይትድ ስቴትስ ውስጥ የቫይረሱ በሽተኞች ብዛት ከአራት ነጥብ ሁለት ሚሊዮን በላይ ደርሷል። አንድ መቶ አርባ ስምንት ሺህ አስራ አንድ ለህልፈት ተዳርገዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው የማክሰኞ ምሽት ፕሮግራማችን ነው። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በአሀዱ ሬዲዮ 943 ላይ በቀጥታ ልታደምጡን ትችላላችሁ። የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች የሚተነተኑበት የመጽሔት ክፍለ ጊዜ ላይ ደርሰናል። አሁን ወደ ኋላ ከሚቀርቡ ወቅታዊ ውይይቶች አንዱን ላስተዋውቅና ወደ ዘገባዎቹ አልፋለሁ። ቁጥር በዘለለ እማንለካቸው በቁጥር የማንመዝናቸው ብዙ አይነት ተጽዕኖ አላቸው። የስነ ልቦና ይሆናል፣ የኢኮኖሚ ይሆናል፣ ማህበራዊ ቀውሶች። እነዚህ በቀላሉ ልናገግማባቸው የማንችለው ከፍተኛ ተጽዕኖዎች ናቸው። በዩናይትድ ስቴትስ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህሩና የፖለቲካ ሳይንስ አጥኚው ዶክተር ዘነበ በየነን ድምጽ ነው የሰማችሁት። የምሽቱ እንግዳችን ይሆናሉ። አመዛዛኝ ድምጾች በሚል አብይ ርዕስ የራዲዮ መጽሔቱ አሉላ ከበደ ከሶስት እንግዶች ጋር ባለፈው እሁድ የጀመረውን ውይይት ዛሬ ይቀጥላል። አሁን በቀጥታ ወደ ምሽቱ ወቅታዊ ዘገባዎች እንለፍ። በቅድሚያ አብይ ርዕስ የኦሮሞ ነፃነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በመንግስት ጸጥታ ኃይል ከመኖሪያ ቤታቸው እንዳይወጡ ከተከለከሉ ከአስር ቀን በላይ እንደሆናቸው ለአሜሪካ ድምፅ ተናገሩ። ከኦነግ ደንብና ከሳቸው እውቅና ውጪ የሆነ ስብሰባም በጉለሌው ጽህፈት ቤታቸው መካሄዱን ገልጸዋል። ስብሰባውን የመሩት አቶ አራርሳ ቢቂላ ስብሰባው የአቶ ዳውድን ሊቀመንበርነት ለመቀማት አይደለም ብለዋል። አቶ ዳውድ ኢብሳ ከቤት እንዳይወጡ ለምን እንደተከለከሉ የፌዴራልና የአዲስ አበባ ፖሊስ ኮሚሽንን ለመጠየቅ ያደረገችው ሙከራ እንዳልተሳካ ጠቅሳ ከአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተከታዩን ልካልናለች። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከቤት እንዳይወጡ የተከለከሉትና ክልከላው ለደህንነታቸው እንደሆነ ተነግሮኛል ብለዋል። እንደ አውሮፓኑ አቆጣጠር ከሐምሌ 17፣ 2020 ጀምሮ ከቤታቸው ሌሎች ሰዎች መውጣትም ሆነ መግባት መከልከላቸውን የእጅ ስልካቸውን ጨምሮ የኢንተርኔት አገልግሎት እንደተቋረጠባቸው አቶ ዳውድ አክለው ገልጿል። ይህ አካባቢውን ጥበቃ ይደረጋል ትእዛዝ ተሰጠን ነው ያሉት። ከቤት ውጪ ማለት ነው ፖሊስ ጥበቃ እንዲያደርግ መድቧል ማለት ነው። ከዛ ወዲ ያን ጊዜ እኔ ነኝማል ወጣ እንጂ ሰው ይገባል፣ ዘመድ ሊገባ ይችላል። አባሎችን መጥተው አንዳንድ ጉዳይ ሰጥተው ይመለሳሉ። ይህ ሆኖ ግን ጁላይ ሀያ አራት ደግሞ እንደገና ሌላ መልስ ደረሳቸው። እንዴ ዋርዲያዎች ከቤት እንዳልወጣ፣ አሁንም ያው ለደህንነት ነው የሚባለው። ሌሎችም ቢወጡ አይችሉም። አንድ ሰው ከሾፌር ምግብ የሚገዛና አስፈላጊ አቅርቦት የሚያቀር ለአራት እንደገና ከሰዓት በኋላ ያለኝ ቴሌፎን ተዘጋ። ይነሳል ብለን ብዬ ነው የምጠብቀው። አቶ ዳውድ በቤት ታግቻለሁ ያሉትን የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ስለ ጉዳዩ መረጃ የለኝም ብለዋል። ለአዲስ አበባና ፌዴራል ፖሊስ ኮሚሽን ስራ ኃላፊዎች በተደጋጋሚ የተደረገ ስልክ ጥሪም ሳይሳካ ቀርቷል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው አቶ ዳውድ ከቤታቸው እንዳይወጡ መደረጋቸውን እንዳልሰሙና የክልሉ መንግስትም መረጃ እንደሌለው ተናግረዋል። መሪ ታግዷል የሚለው ነገር በእኛ ደረጃ በመረጃም ደረሰኝ የለም፣ በክልላችንም የሚታወቀው ነገር የለም። በሌላ በኩል የኦነግ ምክትል ሊቀመንበር አቶ አራርሳ ቤቅላ አዲስ አበባ ጉለሌ በሚገኘው የድርጅቱ ጽፈት ቤት ውስጥ የኦነግ ማዕከላዊ ኮሚቴ አባላትን ጠርቶ ስብሰባ ማካሄዳቸው ተሰምቷል። የስብሰባውን አስፈላጊነትና የተወያዩበት ፍሬ ነገር አቶ አራርሳ ለአሜሪካ ድምጽ ገልጿል። አቶ አራርሳ አክለውም ውጪ እንደምናፈሰው ወሬ አይደለም ስሉ ያደረግነው ስብሰባ የኦነግ አመራሮችንና አባላት እስርን በተመለከተ እንዲሁም አጠቃላይ ሁኔታ ላይ ለመምከር እንጂ አቶ ዳውድ ከሊቀመንበርነት ለማንሳት አይደለም ብሏል። የድርጅቱ ደንብም ይሄንን አይፈቅድም ያሉት አቶ አራርሳ እንዳውም ስብሰባውን በተመለከተ ለሊቀመንበሩ ሪፖርት አቅርበናል ብለዋል። መጀመሪያ ከሊቀመንበራችን ጋር አውርተናል። ስብሰባ እንደሚያስፈልገንም ተነጋግረናል። ችግር እየገጠመን ይገኛል። ይህን ጠይቀናቸው በውይይት ላይ እያለን ግንኙነታችን ተቋረጠና በስፋት መልሰን ለማውራት ስላልቻልን ተራራቀን እንጂ እኔው ሄጄ ነው ቤታቸው ያወያየዋቸው። ስብሰባችን በወቅታዊ ጉዳይ ሕዝባችንና ድርጅቱ ባለበት ሁኔታ ላይን የመከረው በተለይ አርቲስት ሃጫሉ ሁንዴሳ ከተገደለ በኋላ አባላቶቻችን ከፍተኛ የድርጅቱ አመራሮችን ጨምረው ታስረው ነበር። በአጠቃላይ እነዚህ አባላቶች በጅምላ መታሰራቸው አግባብ ስላልሆነ መንግስት አጣርቶ እንዲለቅልን መጠየቅ አለብን። ይህ ጉዳይ በጊዜ መፍትሄ ሊያገኝ ይገባል በሚል ጉዳይ ልንመካከር ነበር በሰላማዊ ትግል ለመቀጠል ሀስበን መተንሳለን። ይህ ሁላ ችግር ለምንድን ነው የገጠመን በሚል በስፋት ተወያይተንበታል። እነዚህ ችግሮች መፈታት አለባቸው የሚል አቋምም ስለነበረ ነው። የኦሮሞ ነፃነት ግንባር ሊቀመንበር አቶ ዳውድ ግን ስለ ስብሰባው መረጃ የለኝም ብሏል። ምንም እውቀት የሚችል አቶ በቴ ወርጌሳ የኦሮሞ ነፃነት ግንባር የፋይናንስ ዘርፍ ኃላፊ ናቸው። በድርጅቱ ህገደንብ ስብሰባ ሊደረግ ስል እቅድ ተይዞ ገንዘብ ወጪ ይደረጋል። ነገር ግን አሁን የተጠራው ስብሰባ ከድርጅቱ እውቅና ውጪ በመሆኑ የሚያስፈልገውን ወጪ አልተጠየቅንም ብለዋል። ሁን የሚያሳወቀን አካል አልነበረም። ስብሰባውን የጠራው ምክትል ሊቀመንበሩ አቶ አራርሶ ብቅላ ናቸው። እሳቸውን ስንጠይቅ ደግሞ በጀት ከሌላ አካል ድጋፍ እንዳገኙና የድርጅቱን እንደማይፈልጉ ነገሩኝ። አቶ አራርሳም ስብሰባውን ለማካሄድ የሚያስፈልገውን ወጪ ከድርጅቱ እንዳልጠየቁ ተናግረዋል። ፋይናንስን በተመለከተ መሰል ችግሮች ሲፈጠሩ አመራሩ ድሮም በህዝብ እየተረዳ ነው እዚህ የደረሰው። ስለዚህ አንዳንድ የትራንስፖርትና ሌሎች ወጪዎችን ከህዝባችን በመውሰድ የአጭር ጊዜ ስብሰባ በማድረግ ነው የታሰበው። የአጭር ጊዜ ችግራችንን በዚህ መንገድ ከተወጣም በኋላ የፋይናንስ ሰዎችን ተነጋግረን እንደምናወራርድ ነው ያሰብነው። በመጨረሻም ሁለት ቀን የወሰደው የድርጅቱ ስብሰባ የተለያዩ ውሳኔዎች አስተላልፎ መጠናቀቁን ምክትል ሊቀመንበሩ አቶ አራርሳ ገልጿል። ከተላለፉት ውሳኔዎች ውስጥ የድርጅቱ ስራ እንዳይዳከም ያሉት አመራሮች፣ የታሰሩ አመራሮች እስኪለቀቁ ድረስ የስራ ኃላፊነት ደርቦ እንዲከውኑ መግባባት ላይ መደረሱን ገልጿል። በሌላ በኩል የድርጅቱ ሊቀመንበር አቶ ዳውድ ኢብሳ ተነስተው በምክትል ሊቀመንበሩ በአቶ አራርሳ ብቅላ ተተክቷል በመባል የሚናፈሰው ወሬ ውሸት ነው ሲሉም ተናግረዋል። የለም የለም፣ ማለትም የዕለት ተዕለት ስራዎች ሊቀመንበሩ ወደ ቦታቸው ተመልሰው እስከሚሰሩ ድረስ ምክትሉ ተክቷቸው ይሰራል ለማለት ነው። ያ ምክትልነትን እንጂ የሚገልጸው ሌላ ነገር አይደለም። እኔ ምክትል ነኝ። የአቶ ዳውድ ብሳ መኖሪያ ቤት በፌዴራል ፖሊስ አባላት እየተጠበቀ መሆኑን በአካል ተገኝቼ ለማረጋገጥ ችያለው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። የምሽቱን አብይ ርዕስ ዘገባ ነበር ያደመጥነው። ፀሐይ ዳምጠውን እናመሰግናለን። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ውስጥ የሽብር ጥቃት ሊፈጽሙ ነበር ያላቸውን ተጠርጣሪዎች በቁጥጥር ስር ማዋሉን ፖሊስ አስታወቀ። ሙከራው በመዝናኛ ቦታዎች አካባቢ ቦምብ ከማፈንዳት አድፍጦ ጥቃት እስከ መፈጸም የደረሰ ነበር ሲል የዞኑ ፖሊስ መምሪያ ገልጿል። የደሴው ዘጋቢያችን መስፍን አራጌ ተከታዩን ልኳል። በመምሪያው የሚዲያና ኮሚኒኬሽን ዘርፍ ኃላፊ ዋና ኢንስፔክተር ዳንኤል ንጉሴ እንዳስታወቁት የአርቲስት አጫሉ ሁንዴስታን ግድያ ተከትሎ በደዌ ሀሮ አካባቢ በጦር መሳሪያ የታገዘ ጥቃት በጸጥታ ኃይሉ ላይ ለማድረስ ተሞክሮ ነበር። ሆነክሽን የሚባል በቡድን የሚንቀሳቀስ በጸጥታ አካል ላይ ተኩሲ በመቅሰት ጥቃት ለማድረስ ጥረት ሲያደርግ የቆየበት ሁኔታ አለ። በዚህም ሁኔታ አንድ አባል ተመታበት ሁኔታ ነው የመጠረው ህይወቱ አልፏል። አለ አለ። ጥቃቱን የሰነዘሩት አካላት በቁጥጥር ስር መዋላቸውን ዋና ኢንስፔክተሩ ገልጸዋል። ጸጥታ ኃይሉ ወደ ኦፕሬሽን በመግባት እና በማድረግ በያሉበት ቦታ ተንቀሳቅሶ ለመያዝ የተሞከረበት ሀሳብ አለ። በዚህም በርካታ ሰዎች የተያዙበት እና ማረሚያ የገቡበት ሁኔታ ነው ያለው። ባቲ አካባቢ እንደዚሁ ቦምብ የተጣለበት ሁኔታ አለ። አንድ ሆቴል አካባቢ ላይ ዳሁን ለማጣረቅ ተሞክሯል። አሁኑም በማጣረቅ ላይ ነው ያለው ምሽት ላይ መስ የሆነው። ከዛ በዘለለ በዚህ በደዋ ጨፋ ወረዳም አካባቢ እንደዚሁ በተናጥል በቡድኑ መጣቀስ አካል ነበረ። እነሱንም በተደረገው እንቅስቃሴ ና አሳ ተግባር የተወሰነው እንዲሰጥ የተሰሩበት ሁኔታ አለ። አሁን ላይ እንደ ጥቅል ያለው ነባራ ሁኔታ ማህበረሰቡም በእነሱ ዘንድ በፊት የነበረውን በሚገባ ጉዳዩን አስከፊነትና ሊጠቅማቸው እንደማይችል በሚገባ በመረዳት ከመንግስት አካልም ጋር በመሆን ጥቆማ መስጠት አብሮ ከጸጥታው አካል ጋር የመተባበሩ ሁኔታዎች አሁን በሰፊው እየታየበት ሁኔታ አለ። በተለይም በዛ በደቡብ ሄራዊ አካባቢ ከአርቲስት አጫሉ ግድያ በፊትም በዞኑ የጸጥታ ችግር የሚፈጥሩ አካላትን በህብረተሰቡ ጥቆማ በቁጥጥር ስር መዋላቸውን አያይዘው ጠቅሰዋል።

ከሰማንያ በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን ለመንግስት የመገናኛ አውታሮች ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን ለዘገባው እናመሰግናለን። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ምስራቅ ኢትዮጵያ እናመራለን። የሶማሌ ክልል መንግስት ገዢው ፓርቲ ብልጽግናና የክልሉ ተፎካካሪ ፓርቲ ኦብነግ ለክልሉ ሰላም በጋራ ለመስራት መስማማታቸውን አስታወቁ። በተጨማሪም በትናንትናው ዕለት ጅጅጋ ከተማ የሚገኝ ሐውልት በማፍረስ ህዝቡ ወደ ቁጣና ረብሻ እንዲገባ ተደርጎ የነበረው ሙከራ ከሽፏል ብሏል። አዲስ ቸኮል ተጨማሪ ያለው የሶማሌ ክልል መንግስት አመራሮች ለክልሉ ተፎካካሪ ፓርቲ ኦብነግ ወይም የኦጋዴን ብሔራዊ ነጻነት ግንባር አመራሮች በክልሉ ሰላም እና የክልሉን ህዝብ አንድ በሚያደርጉ ጉዳዮች ላይ በጋራ ለመስራት መስማማታቸውን የክልሉ የኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ የሆኑት ወይዘሮ ሂቡ አህመድ በተለይ ለቪዮ አስታውቀዋል። በትናንትናው ዕለት እና ፓርቲ አመራሮች እና የኦብነግ አመራር ውይይት መ ዋና አላማው መሰረታዊ በሆኑ ነገሮች ላይ ነበረ የተነጋገርነው አንደኛ የክልሉ ሰላም ለማስጠበቅ እና የሶማሌ ህዝብን አንድነትን ማጠናከር፣ የክልሉን ሰላም ማስጠበቅና በጸረ ሰላም የሚፈጠሩ ችግሮችን በአንድነት መዋጋት ነበረ። ምክክር መድረኩ የኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ ቃል አቀባይ የሆኑት አቶ ሀሰን አብዱላሂም ፓርቲያቸው ከሶማሌ ክልል ብልጽግና ፓርቲ ጋር በክልሉ ሰላም ላይ በጋራ ለመስራት መስማማቱን አስታውቀዋል። ሶማሌ ክልል ሰላምና ጸጥታና ዲሞክራሲ የሚሰፍንበት መንገድ አብሮ መሳት ምግብ ነው ዋና ቁም ነገር። አገሪቷ ሰላም ባና መረጋገጥ እንዴት ይህን መካበር እንደምንችል ነዋና ቁም ነገር የነበረው ና ዋና በአሁኑ ሰዓት የክልሉ ህዝብ ሰላምና አንድነት ቅድሚያ ተሰጥቷል የሚሉት አቶ ሀሰን ከዚህ በፊት ፓርቲው በክልሉ መንግስት ላይ ያነሳቸው የነበሩ ቅሬታዎችን የሚፈታ ከሁለቱም ፓርቲዎች የተውጣጣ ኮሚቴ መቋቋሙን ይፋ አድርጓል። በሌላ በኩል በጅጅካ ከተማ የሚገኘውን የአርበኛ ሰይድ መሐመድ አብዱላይ ሐሰን ሐውልትን የማፍረስ ሙከራ ተደርጎ እንደነበር ወይዘሮ ሂቦ አመድ አስታውቀዋል። ድርጊቱ የሶማሌ ህዝብን አስቆጥቶ ወደ አመፅ ለማስገባት የተደረገ ሙከራ ቢሆንም ከሽፏል ብለዋል ክልሉ ከተማ ላይ ሐውልት አለ የሰይድ መሐመድ አብደላ ሐሰን በሶማሌ ህዝብ ውስጥ ረጅም ታሪክ ያላቸው ተዋጊ ነበሩ። እዛ ላይ ግለሰብ ያው ሁከት ለመቀስቀስ ነው ያቺ ሐውልት ከተነካች ማለት ሶማሌ ህዝብ ሁሉ ይቆጣል እና ችግር ይከሰታል ብሎ በማሰብ ሐውልቱ ላይ ወጥተው ለማፍራት የተደረገ ሙከራ ነበረ። በጊዜው በክልሉ ልዩ ፖሊስ እና በፖሊስ ወዲያው በቁጥጥር ስር ዋለና ምንም አይነት ችግር አልተከሰተም እና ጉዳዩ በፍርድ ቤት እየታየ ነው ያለው። ድርጅቱ በሌሎች የሀገሪቱ ክልሎች የሚታየውን አለመረጋጋት ወደ ሶማሌ ክልልም ለማስፋት የተደረገ ሙከራ ነው ብለዋል። ክልሉ ግን ከዚህ በፊት በህወሀት አማካኝነት ብዙ ተመሳሳይ ጉዳት የደረሰበት ነበር ያሉት ወይዘሮ ሂቦ አሁን ህዝቡን ለማስቆጣትና ወደ ጥፋት ለማስገባት የተደረገው ሙከራ በቀላሉ ሊከሽፍ ችሏል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን አመሰግናለሁ። ፖሊስ አቶ በቀለ ገርባን በሰው ህይወት ጥፋትና በመቶዎች ሚሊዮን ብር በሚገመት ንብረት ውድመት እንደጠረጠራቸውና ማስረጃ እያሰባሰበ መሆኑን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ትናንት ፍርድ ቤትን ጠየቀ። አቶ በቀለ ፖሊስ ያቀረበው ጉዳይ እኔን የሚመለከት አይደለም ሲሉ ተቃውሞ አሰምተዋል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ፖሊስ በኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ አሰባስብ ያለው ያላቸውን ማስረጃዎችና ይቀረኛል ያለውን ስራም ለችሎት አቀረበ። በዚሁ መሰረት መርማሪ ፖሊስ ባለፉት 14 ቀናት ያከናወነውን ስራ ሲዘረዝር ተጠርጣሪው ግጭት ለመቀስቀሻ የተጠቀሙባቸው ሰባት ሽጉጦች ማግኘቱንና ለዚህም ማስረጃ ሰነድ 21 ገጽ ማስተርጎሙን የኤሌክትሮኒክስ መሳሪያዎችን አስመርምሮ መቀበሉን የአስር ተጠርጣሪዎች ቃል መቀበሉን እንዲሁም የሀያ ሁለት ምስክሮችን ቃል መቀበሉን አስረድተዋል። በሌላ በኩል ከአዲስ አበባ ከተማ ገቢዎች መስሪያ ቤት ከቦሌ ክፍለ ከተማ ከአዲስ አበባ መንገድ ትራንስፖርት ሰኔ 23 ቀን 2012 በተቀሰቀሰው እውቀት ከ166 ሚሊዮን ብር በላይ በሚገመት ንብረት ላይ ውድመት መድረሱን ሪፖርት እንደተቀበለም ፖሊስ ገልጸዋል። በኦሮሚያ ክልል በቡራዩ ከተማ የአራት ሰዎች ሕይወት መጥፋቱን አራት ሰዎች በከባዱ ቁስለኛ እንደሆኑ፣ ሰባት ሚሊዮን ብር የሚገመት ንብረት ለመውደሙ ሰነዶችን እንዳሰባሰበ አብራርተዋል። በአዲስ አበባ ከተማ በኦሮሞ ባህል ማዕከል ከተጠርጣሪዎች አጃቢዎች በተተኮሰ ጥይት አንድ የፖሊስ አባል መገደሉንና ሌሎችም መቁሰላቸውን በማስታወስም ለዚህም የሰነድ ማስረጃ መያዙን ዘርዝረዋል። በአዲስ አበባ ከተማ ከአምስት ክፍለ ከተሞች እና ከሁለት የግል ተቋማት በተገኘው ማስረጃ መሰረት ከሁለት መቶ ሚሊዮን ብር በላይ የሚገመት ንብረት መውደሙንም አስረድተዋል። በመጨረሻም ፖሊስ ተጠርጣሪው በኦሮሚያ ክልል የሚኖሩ የተለያዩ ብሔር ብሔረሰቦችን ለማጋጨት ሆን ብለው መቀስቀሳቸውን በምስክሮች ማረጋገጡን ጠቅሶ ሌሎች ይቀሩኛል ያላቸውን ስራዎች በመዘርዘር ተጨማሪ የአስራ አራት ቀን ጊዜ እንዲፈቀድለት ጠይቋል። ተጠርጣሪው በበኩላቸው ለፍርድ ቤቱ አቤቱታቸውን አሰምተዋል። አቶ በቀለ ገርባ መርማሪ ለፍርድ ቤቱ ተጠርጣሪዎች እያለ እንደሚጣራ እሳቸው ግን ብቻቸውን እንደቀረቡ ፍርድ ቤቱ እንዲገነዘብላቸው ተናግረዋል። ሰባት የጦር መሳሪያ ቢልም እሳቸው መሳሪያም ሆነ የግል ጥበቃ እንደሌላቸውም ገልጸዋል። በመጨረሻም መርማሪ ፖሊስ ያነሳ ሁሉ እሳቸውን እንደማይመለከታቸውና መንግሥት ያስራቸው በምርጫ እንዳይሳተፉ እንደሆነ ተናግረዋል። ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ በመቃወም ፍርድ ቤቱ በገለልተኝነት ጉዳዩን ተመልክቶ ውሳኔ እንዲሰጣቸውም ጠይቀዋል። ጠበቆቻቸውም ፖሊስ እሳቸውን የማይመለከትና በጅምላ ክስ የቀረበ በመሆኑ ተጨማሪ የምርመራ ጊዜ ሊጠይቅባቸው አይገባም ስሉ ተቃውመዋል። አክለውም ደንበኛቸውን ሊያገኟቸው እንዳልቻሉ ጠቅሰው ይህም እንዲስተካከልላቸው ጠይቀዋል። በመጨረሻም ፍርድ ቤቱ ጠበቆች ከደንበኛቸው ጋር ለምን መገናኘት እንዳልቻሉ የእስረኞች አስተዳደር ኃላፊ ቀርቦ እንዲያስረዳ ትዕዛዝ በመስጠት ለፖሊስ ተጨማሪ ስምንት ቀን የምርመራ ጊዜ ሰጥተዋል። ለሐምሌ 28 ቀን 2012 ዓ.ም እንዲቀርቡም ቀጠሮ ቆርጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን አመሰግናለሁ። ቀጣዩ ወዲህ ወደ ዩናይትድ ስቴትስ የሚያመጣን ዘገባ ነው። በመላዋ ዩናይትድ ስቴትስ በኮቪድ-19 የተያዙ ሰዎች ቁጥር አራት ሚሊዮን መድረሱን ተከትሎ እንደገና በመከፈት ሂደት ላይ የነበሩ አብዛኞቹ ግዛቶች እቅዳቸውን አዘግይተዋል። መንግስት የሚሰጠው ድጎማ ማብቂያው ጊዜ ገደብ እየተቃረበ በመሆኑ በዚህ ሁኔታ ውስጥ ስራ አጥተው የሚቀመጡ ሰዎች የወደፊት ዕጣ ፈንታ። ሜዳው ለኤቢሲ በሰጡት ቃል ብዙ ምርመራ ስለምናደርግ ነው ብዙ ውጤቶችን የምናገኘው። ይህም ሆኖ ግን ለኮሮና ቫይረስ የበለጠ ተጋላጭ በሆኑባቸው እንደ አረጋውያን የረጅም ጊዜ መንከባከቢያ ቦታዎች ትኩረት ሰጥተን መስራት አለብን። ያንን ስናደርግ የሟቾችን ቁጥር ለመቀነስ ያስችለናል። የጤና ባለሙያዎች በበኩላቸው በቫይረሱ የተያዙ ሰዎች ቁጥር መጨመር የቫይረሱ ስርጭት ለመጨመሩ ዋነኛ ማሳያ ነው ይላሉ። በብዙ የዩናይትድ ስቴትስ ግዛቶች የሚገኙ ባለስልጣናት ቫይረሱን ለመከላከል እየወሰዱ ያለው እርምጃ አነስተኛ መሆንም ሌላው ምክንያት ነው ይላሉ። የሜክሲኮ አገረ ገዢ ሚሼል ሉሃን ግሪሽን ለኤቢሲ በሰጡት ቃል ይህንም ብለዋል። መላ ሀገሪቱ በምህረት ውስጥ ነው ያለው። ምንም አይነት ሀገራዊ ስልትም ሆነ እቅድ የለም። ምንም አይነት የጤና ኢንቨስትመንትም የለም። አሜሪካኖች ለመከላከል የሚሰጠው ግብረ መልስ እጅግ በጣም የዘቀጠና ከዚህ በፊት አይቼው የማላቀው አይነት ነው። በዩናይትድ ስቴትስ የሚገኙ ግዛቶች በኮሮና ቫይረስ ምክንያት እንደገና የመክፈት እቅዳቸውን ሲያዘገዩት ስርዓት የሆኑት 11 በመቶ የሚሆኑ አሜሪካውያን አዲሱ ክፍያ ቶሎ የማይደርስላቸው ከሆነ ምን እንሆናለን የሚል ስጋት ገብቷቸዋል። የዋይት ሐውሱ ቺፍ ኦፍ ስታፍ ማርክ ሜዳው ለስራ አጦች ተጨማሪ የፎይታ ጊዜ የሚሰጠውን አዲሱን እቅድ እስከ ሰኞ፣ እስከ ዛሬ ማለት ነው፣ ዝግጁ እናደርገዋለን ብለዋል። ይህ የሚሳካ ከሆነ ሰባ በመቶ ለሚሆኑት የስራ አጦች ትልቅ እረፍት ይሆናል ብለዋል። በአሁኑ ሰዓት ስራ ማጣታቸውን ላመለከቱ በሳምንት ይሰጥ የነበረው የ600 ዶላር ክፍያ እቅድ በዚህ ሳምንት ይጠናቀቃል። ሪፐብሊካን ይህ መጠን እንዲቀንስ ግፊት ሲያደርጉ፣ ዴሞክራቶች ደግሞ ባለበት እንዲቀጥል ተሟግተዋል። በወቅታዊ የኢትዮጵያና ዓለም አቀፍ ዜናዎች ዙሪያ ያተኮሩ ዘገባዎች የተሰሙበት የመጽሔት ክፍለ ጊዜ ተጠናቋል። ለሁለተኛው የዝግጅታችን አጋማሽ ወደ ያዝናቸው ቅንብሮች ከማምራታችን በፊት ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፈውን ጋቢና ፕሮግራማችንንም እንድታደምጡ እንጋብዛችሁ። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በማህበራዊ መገናኛዎች በፌስቡክ በትዊተር በኢንስታግራም በዩቱብ ቪኦኤ አምሃሪክ ብላችሁ ተከተሉን ፕሮግራማችንን ብርሃን ኃይሉ ትመራለች የዌብ ና የማህበራዊ መገናኛ ፕሮዲሰሯ አበባየው ገበያው ነች ዋና አዘጋጅ ትዝታ በላቸው ለመስተንግደው ቆንጅ ይታይ ነኝ ወደ ቀዳሚው ውይይት እንዝለቅ ኢትዮጵያ ውስጥ በተደጋጋሚ እየተከሰተ ያለው የፖለቲካ አለመረጋጋትና የሰላም እጦት በሰው ሕይወትና በንብረት ላይ እያደረሰ ካለው ቀላል የማይባል ጥፋት ባለፈ በኅብረተሰቡ ውስጥ ጥሎት የሚያልፈው ማኅበራዊ ኢኮኖሚያዊና ስነ ልቡናዊ ቀውስ እጅግ ከፍተኛ መሆኑን የአሜሪካ ድምፅ ያነጋገራቸው የኢኮኖሚና የማህበራዊ ኑሮ ተንታኞች ገልጸዋል። መንግስት በአፋጣኝ ፖለቲካውን አረጋግቶ ስር ነቀል ለውጥ ማምጣት ካልቻለ ህብረተሰቡን ወደ ባሰ የተስፋ መቁረጥ ሊመራው እንደሚችል ምሁራኑ አስረድተዋል። ምሁራኑን ያነጋገረቻቸው ስመኝሽ የቆየ ነች። የዋጋ ንረት፣ ስራ አጥነት፣ የሀገር ውስጥና የውጭ ባለሀብቶች መመናመን፣ የአቅርቦት እጥረትና የውጭ ንግድ ምርቶች ገዥዎች መቀዛቀዝ ኢትዮጵያ ውስጥ በተደጋጋሚ በሚከሰቱ የፖለቲካ አለመረጋጋቶች ምክንያት በሀገሪቱ ኢኮኖሚ ላይ እየደረሱ ያሉት ተጽዕኖች ናቸው። ከቅርብ ጊዜ ወዲህ እየተበራከቱ በሄዱት ሁከቶች ውስጥ የሚስተዋሉት መንገዶች የመዝጋት ንብረት በማውደም የስራ እጥነት እንዲባባስ ማድረግና ሀገራዊ ዋጋ ያላቸውን እሴቶች ማጥፋት በተለይ ቀጥተኛ ባልሆነው የኢኮኖሚ ዘርፍ ላይ ተመርኩዞ የሚኖረውን አብዛኛውን የህብረተሰብ ክፍል ገቢ እያሳጣ መሆኑን የኢኮኖሚ ተንታኝ የሆኑት አቶ ዋሲሁን በላይ ያስረዳሉ። ኢትዮጵያ ውስጥ ያለው ኢኮኖሚ ከስልሳ ፐርሰንት በላይ በኢመደበኛ በምንለው በኢንፎርማል ኢኮኖሚ ሴክተር ላይ የተመረከተ ህይወት ነው ያለው። ብዙ ሰዎች የስራ ድላቸውን የመሰረቱ ጠለታዊ በሚባሉት የስራ ዘርፎች ላይ። ስለዚህ እንደዚህ አይነት ችግሮች ለአንድ ቀንም ለሁለት ቀንም የሚፈጠር ከሆነ ኢንፎርማል ሴክተር ላይ የሚሳተፉ በርካታ ሰዎች ገቢዎቻቸው እንዲያጡ ያደርጋል። በጣም ከፍተኛ ኪስ ይፈጥራል ለአጭር ጊዜ የሚዘጉ ከሆነ አከማች ያልነበረው ኢኮኖሚ ጊዜያዊ የሆኑ የዋጋ ንረቶችን የማባባስ አቅሙ በጣም ከፍተኛ። መንገድ የሚዘጋ ከሆነ ምርት ካለበት ቦታ ምርት ወደሌለበው ቦታ የሚኖረውን እንቅስቃሴ ስለሚገድበው ከፍተኛ የሆነ ጊዜያዊ የዋጋ ንረትን ያባብሳል። ኢትዮጵያ ውስጥ ባለው ግን በጣም በተደጋጋሚ ስለሆነ እየተፈጠረ ያለው የዋጋ ንረት ከሚቀጣጠልባቸው ምክንያቶች ውስጥ ባለፉት ሁለት አመታቶች ከተመለከተን እዚህ ብጥብጦች መንገድ መዘጋጀት የራሳቸውን አይነት አሉታዊ ተጽዕኖ እየፈጠሩ ሀብቶች የሚወድሙት ሀብቶች በራሱ ስራ አጥነት በተባባሰበት ሁኔታ ላይ መቶም ሁለት መቶም አንድ ሺህ ሰዎችን የሚቀጥሩ ካምፓኒዎች በትንሽ ግርግር የሚወድሙ ከሆነ መጀመሪያም ስራ አጥነት በጣም አስቸናቂ ነው። ስለዚህ ተጨማሪ ስራ አጥነት እንዲመጣ የማድረግ እድሉ በጣም ከፍተኛል። የሀገር አለመረጋጋት በኢኮኖሚው ላይ ከሚፈጥራቸው ሌሎቹ ውስብስብ ችግሮች መሀል የኢኮኖሚው አንቀሳቃሽ በሆኑት የሀገር ውስጥና የውጭ ባለሀብቶች ላይ የሚደርሰው ስጋት ፍርሃትና ጥቃት ነው። በኦሮሚያ ክልል በተፈጠረው ሁከት ብቻ 195 ሆቴሎችና 6 የማምረቻ ፋብሪካዎች መቃጠላቸውን 32 ሆቴሎች ላይ የመሰባበር ጉዳት መድረሱንና 104 የመንግስት መስሪያ ቤቶች ላይ የቃጠሎ ውድመት መድረሱን የክልሉ የኮሚኒኬሽን ዳይሬክተር አቶ ጌታቸው ባልቻ ለአሜሪካ ድምፅ አስታውቀው ነበር። አቶ ዋሲሁን ይህ ለሀገሪቱ ኢኮኖሚ ትልቅ ጉዳት ነው ይላሉ። ኢትዮጵያ ለባለ ሀብቶች የምታደርገው ጥበቃ በጣም ዝቅተኛ ከሚባለው ደረጃ ውስጥ ነው። ስለዚህ ትንሽ ችግር ሲፈጠር የሀገር ውስጥም የውጭ ባለ ሀብቶችም ንብረት የሚቃጠል ከሆነ ካምፓኒዎች የሚቃጠሉ ከሆነ ፕሮቴክሽን የማይሰጣቸው ከሆነ ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ ላይ ውሳኔያቸውን መጠራጠር ይጀምራሉ ማለት ነው። ስለዚህ ሁሌም ከውጭ የሚመጣ ባለ ሀብት ቅድሚያ መሟላት አለባቸው ብሎ ከሚያስቀምጣቸው መስፈርቶች መካከል ፕሮቴክሽን አለኝ። ስለዚህ ዋናው መሰረታዊ የሚባለውን ሰላም የምናመናገር ከሆነ በቃ መቼ ላይ ሀብቴ እንደሚሄዱ አላቀም። ስለዚህ እዛ ቦታ ላይ ኢንቨስትመንቴን አላሳረስም ወደሚል ውሳኔ ይመጣብናል። ይህ ፎሬን ዳይሬክት ኢንቨስትመንትን በጣም በጣም እንዲሻሽ ከሚያደርጉት ምክንያቶች ዋናው ሀገር ውስጥ አሁን ባለ ሀብቶች አንዳንድ ክልሎች ላይ የወደመባቸውን ሀብት መልሰው እዛ ክልል ለማቋቋም ራሱ ይደፍራሉ የሚለው በጣም ጥያቄ አሁን ቢረጋጋ ነገ ተነገ ወዲያ በሚ የሚነሳ ችግር ሀብቲ ወድንብኛል የሚሉት ቦታ ካለ ሀብታቸውን አሽስተው በኢትዮጵያ የሚታዩት ግጭቶች መባባስ በኢኮኖሚ ላይ ከሚያደርሰው አሉታዊ ተጽዕኖ ጎን ለጎን በህብረተሰብ ውስጥ ማህበራዊና ስነ ልቦናዊ ቀስ እንደሚያስከትሉ የሚገልጹት ደግሞ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት መምህር የሆኑት የፖለቲካ ሳይንስ ተመራማሪ ዶክተር ዘነበ በየነ ናቸው። በቁጥር የማንመዝናቸው ብዙ አይነት ተጽዕኖ አላቸው። የስነ ልቦና ይሆናል፣ የኢኮኖሚ ይሆናል። በቀላሉ ልናገግማባቸው የማንችለው ከፍተኛ ተጽዕኖዎች ናቸው። ለምሳሌ ስነ ልቦና ላይ ያለውን ተጽዕኖ ብንመለከት በተደጋጋሚ የሚከሰቱ ሁከቶች፣ ነውጦት ሰዎች በሰላም ወጥቶ በሰላም የመግባት ነገር በእርግጠኝነት ላይ ውስጥ ሊኖር አይችልም። ለምሳሌ ሻሸመኔ አካባቢ የተደረገውን ነገር በምንመለከት ሰዓት ትምህርት ቤቶች፣ ሆቴሎች ወድመዋል። በመጀመሪያ ደረጃ እዛ አካባቢ ላይ የሚኖር ሰው እየሰራ የሚተዳደርበት ቤተሰቡን ኑሮ የሚደጉምበት ነው። ስለዚህ እንደፈለገ ቁጣ ቢኖረን እንደፈለገች ቤታችንንና እና አካባቢያችንን በማቃጠል አይደለም መፍትሄ ልናገኝ የምንፈልገው። ከዓመታት በፊት በሩዋንዳ የተካሄደውን የዘር ጭፍጨፋ በቅርበት ያጠኑት ዶክተር ዘነበ ዘርን መሰረት ባደረገ ፖለቲካ ውስጥ የመበደልና የመገፋት ስሜትን በመፍጠር እኛና እነሱ የሚል መከፋፈል ሊያመጣ የሚችል መሆኑን በመግለጽ ይህ አይነቱ መከፋፈል ወደማይታረቅ ልዩነት ያመራል ሲሉ ስጋታቸውን ያጋራሉ። አንድ ሰዎችን እኛና እነሱ ብለን ከከፈልን፣ ከዛ በኋላ የሚሆነው ነገር ምንድን ነው? እነሱ እኮ እንደዚህ ናቸው፣ እነሱ መጤዎች ናቸው፣ እነሱ እኛ ሀገር ውስጥ ለተፈጠረው ችግር ሁሉ መንስኤዎች ናቸው የሚል የጥላቻ ስብከት ይከተላል። እነዚህ የጥላቻ ስብከቶች በምን አይነት ነገር ይከተላሉ? ሶስተኛ ውስጥ ላይ ሰው የመሆናቸውን የሰው ማንነት ባህሪ ከውስጣቸው ማውጣት ዲመናይዜሽን የምንለው ነገር ማለት ነው። ለምሳሌ የሩዋንዳን ጄኖሳይድ በምንመለከትበት ሰዓት ኮክራቴዝ ነበር የሚሏቸው። ስለዚህ ሰው የመሆናቸውን የሰው ባህሪውን ከውስጥ አወጡባቸው። እነዚህን ሰዎች እንደ ሰው መቁጠር ካቆምን፣ በሚቀጥለው ደረጃ ላይ በጣም አስጠሊታ፣ አስቀያሚ የሆነ ድርጊትን ያስከትላሉ ያ ድርጊት ምንድን ነው? እነዛን ሰዎች ማጥፋት። ለምን? ሰዎች አይደለም መጤዎች ናቸው። ይዚ እነዚህ ነገሮች በሙሉ የምንወስዳቸውን አክሽኖች ጀስቲፋይ እያደርጉልናል ከላይ የተነሱትን ፖለቲካዊ ኢኮኖሚያዊና ማህበራዊ ችግሮች ለመፍታትም ሆነ ህብረተሰቡን ከተደጋጋሚ ጥቃቶች የመጠበቅ ዋናው ኃላፊነት የመንግስት መሆኑን የሚስማሙት ያነጋገርናቸው ምሁራን መሰረታዊ ችግሮችን ስር ነቀል በሆነ መልኩ መፍትሄ በመፈለግ ለሰዎች ደህንነት ዋስትና በመስጠትና ፖለቲካውን በማረጋጋት ኢኮኖሚውን መደገፍ፣ ህብረተሰቡንም ከገባበት ቀውስ ማዳን ይቻላል ሲሉ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ሳፌርፋክስ፣ ቨርጂኒያ ስመኝሽ የቆየንና እንግዳዋን ዶክተር ዘነበ በየነን አመሰግናለሁ። በወቅታዊ የኢትዮጵያ ጉዳይ ዙሪያ ወደ ተደረገው ሌላ ውይይት ይሆናል የምናልፈው። አመዛዛኝ ድምጾች በሚል ርዕስ የተጀመረ የውይይት ፕሮግራም አካል ነው። በኢትዮጵያ በቅርቡ የደረሰውንና በርካቶች በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና ባርቆ አሳቢነት የዛሬን ብቻ ሳይሆን የነገውንም የሕይወት መንገዳችንን ጭምር ባስተዋይ ልቦና ለመመርመር ይጥራል። የሀገርንና የሕዝብን መጪ እጣም ይዳስሳል። አዎን የችግሮቹ መንስኤዎችም ሆነ ፈውሱን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ከትናንት በስቲያ እሁድ በመጀመሪያው ክፍል ውይይታቸው እልባት ከተደረገበት ይጀምራል። አቶ ይልማ ካቆሙበትን እንቀጥል። ስለ ተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የሕግን ፈተናዎች ሕግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላልና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ከየት መጣ እንደምን ሆነ ወዴት ሲወስድናልን እንዲነጋገሩ ዕድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት ዛሬ ላይ ያሉ። እንደሚታወቀው ኢትዮጵያ ወጣት ሀገር ናት። በአሁኑ ሰዓት አብዛኛው ሕዝቧ ወጣት ነው፣ ያውም ስራ የሌለው ስራ አጥ ወጣት ነው። የሀብት ጦት ወይም የቁስ እጦት ጎልተው ከሚታዩ ችግሮች እንደ አንዱ ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እንዴት መውጣት እንችላለንን ችግሮቹን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድናቸው፣ የዜጎች ፈተናዎች ምንድናቸው የሚወያዩበት መፍትሄውንም እሱም መሰረት ባደረገ መልኩ አንዳንድ ሀሳቦችን ፈንጥቁ። አቶ ልማ ከርሶ ልጀምርና አሁን ደግሞ ወደኋላ እንመለስ። ስለ ችግር ማውራት ይቀላል በእርግጥ መፍትሄ በመፈለግ ቀላል አይደለም። ግን በፖለቲካ አመለካከትና በችግር በተቃርኖ አፈታት ይሄ እንደሆነ ሰላም እና መግባባት ሊኖር የሚችለው ከጭቅጭቅና ከጦርነት ወደ ሰላም እና ወደ መግባባት ልንሄድ የምንችለው ያለንበት ሁኔታ አሁን ያለንበት ሁኔታ ሊቀጥል የማይችል ነው፣ ልንሸከመው የማንችል ነው፣ እያጠፋን ያለ ነው የሚል እምነት በተገዳዳሪ ፓርቲዎች መንግስትን ጨምሮ ሲኖር እዚህ ደረጃ ላይ ደርሰናል ወይ ነው እዚህ ደረጃ ላይ የምንደርስበት ምዕራፍ ላይ ነን ብዬ አምናለሁ ለምን ሁላችንም የተከተልነው መንገድ አዳከምን አጋለጠን አሳጣን እንጂ ወደ ተቀባይነት ወደ መከበር ደረጃ ላደርሰ ነው ባለፉት ሰሞናት ያየነው ነገር እጅግ አስከፊ ነው የሚዘገንን ነው ግን ደግሞ ይሄ ነገር ካለ ምንድን ነው መፍትሄው ብለን አንድ አይነት ሁሉን በሽታችንን የሚያድን መድኃኒት ማግኘት አይቻልም። ብዙ ፓነሲያ የሚባል ነገር የለም። በእኔ በራሴ አመለካከት የሰሜኑ ችግር አንድ አይነት ነው። የምዕራቡ ችግር አንድ አይነት ነው። የምስራቅና ደግሞ ምስራቁ ችግር እጅግ በጣም ክሪቲካል መሰረታዊ ኢንዲጅነስ የሆነ ችግር አይደለም። የውጭ ኢንፍሉወንስ እንዳለበት በእርግጥ መናገር ይቻላል። ይህ ድም ደባበቃ አይቻልም። ስለ ሃይማኖትን ተንተርሶ መጥቷል። ሌላ ደግሞ የግዛት መስፋፋትን ተከትሎ መጥቷል። ያለንበት ሁኔታ ደግሞ ከዚህ ነፃ ሊሆን አይችልም። ከነዚህ ችግሮችና ፈተናዎች ነፃ ይሆን ያለንበት ጥምጠኛ ሀይለኛ የሆነ የጂኦፖለቲካ ውዝግብ ያለበት ዘመን ውስጥ ክልል ውስጥ ያለ በዛ ተጽዕኖ ውስጥ ተጽዕኖ አይመጣብድም ብሎ መገመትም አይቻል ስለዚህ መንግስት እኔ በእኔ በኩል የሚመስለኝ ሕግን እያስከበረ ሉዓላዊነትን ያለምንም ድርድር እያስከበረ በቅድሚያ የምስራቅና የደቡብ ምስራቁ ችግር በልዩ አይን በቅድሚያ ማየት አለብን። ሌላው ምናልባት ችግር የለም ለማለት ፋታ ሊሰጥ ይችላል። በዛ መልክ ማየት አለብን። የችግሩ ማዕከልም ሴንተሩ ለምን ምን መደረግ ያለበት ለጅትምት ነው ወይንስ ተቀባይነትና ህጋዊነት ያለው ጥያቄ ነው ወይስ ደግሞ ሌላ ነገር አዝሎ የመጣ ነው የሚለውን በግልጽ በድፍረት ማየት ማገናዘብና መውሰድ አለ መልካም አመሰግናለሁ አቶ ሙሉጌታ ወደርሶ ነው የምመጣው አቶ ይልማ ወደ መፍትሄ የሚወስዱ ነገሮችንም ገፋ አድርገው ተነጋግረዋል እስኪ ችግሮቹም ላይ የሚታየት እስካሁን ያልተነሱ የተለየ ትኩረት ሊሰጣቸው የሚገባ ምናልባትም መፍትሄ ሊያቀርቡ እንችላሉ የሚሏቸውን ችግሮችንም። አዎ ችግራችን አሁን በጣም ተከፋፍለናል። የኢትዮጵያ ሕዝብ አሁን ተከፋፍለዋል በከፍተኛ ደረጃ እርስ በርሳችን የምንጠራጠርበት ሰዓት ላይ ነው ያለ። ነው ይሄ ክፍፍል በሁለት መንገድ እንየው። አንዱ ወገን ኢትዮጵያን በብሔርና በብሔረሰብ አንዱ ብሔር የሌላው ብሔር ጠላት አንዱን ብሔር በሌላው ብሔር እንዲጠረጠር የጥርጣሬና የጥላቻ ግንኙነት እንዲኖር በተለያዩ የኢትዮጵያ ማኅበረሰቦች የሚሞክር ሲሆን ሌላው ወገን ደግሞ ኢትዮጵያ አንድ ነው አንድ እኮ ነን የተለያዩ ቋንቋ ምንናገር የተለያዩ ነገሮች ቢኖሩንም እሱ ዝርዝር ነው። አጠቃላይ ግን እንዳገር አንድ መሆን እንችላለን አንድነን ብሎ የሚያስብ ነው። ቢያንስ በእነዚህ ሁለት ላል ሊከፈል ይችላል። ኢትዮጵያ ህዝብ እና የሚያስቸግረው ምንድን ነው? አሁን ጎልቶ እሱ ነው። አሁን አደገኛ መልክ እየያዘ ሄደው። ምክንያቱም ከመነጋገር፣ ከመጨቃጨቅ፣ ከመጠራጠር አልፎ አሁን ጉልበት ደግሞ ሰው በሰው ብሄሩ ተፈርዶ በደህና ንጹህ ነው ተብሎ በቋንቋውና በሁለቱ ማንነት ጉዳት የሚያስተናግድበት ሰዓት የሚያስፈራ ፓርቱ ነው። የሚያሳዝን ነገር ነው። እንደ ሰው የሚያሳ በነገሩ ምክንያቱም ሰውን በቋንቋው ጃጅ ስታረገው ሰውን በወላጆቹ ማንነት ፈርደ ሁላ ስታደርግ በጣም በጣም የሚከብድ ነው። ግን በሌላ በኩል ደግሞ ተስፋ እንዳትቆርጥ የሚያግዝህ ሌላ ጥሩ ነገር ደግሞ አለ። ኢትዮጵያ ህዝብ ሌላም ነገር ነው። ማለት ለምሳሌ የአንድ ብሔር አባል የሌላ ብሔር አባልን ሲያጠቃ የአጥቂው ብሔር አባል የሆነ ሌላ ሰው ትክክል እንዳልሆነ ሁላ ነግሮ አንዳንዴ ያስቆመበት ሰዓት እንዳለ ነው። ምንሰማ ይሄ ልክ አይደለም እና ይሄ ከእኛ ጋር እኮ ለዘመናት ኖረዋል። እንዴት ነው የሚለየ ሰው ከእኛ እዚህ ተወልዶ ዚያጠቀ እንደ ያም አንድ አይነት ቋንቋ የሚናገር ሰው ግን ተሰፍሮ እናቱ አያቱ ትግሬ አይደለም ወይም አያቱ አማራ አይደለም፣ እሱ እዚህ ተወልዶ አማራ ቢመስልም እየተባለ ሰው እንዴት ይጎዳል ብሎ የሚከላከልም አለ። አሁን ምናልባት አንድ ደረጃ ቀርቶ እንዲሆን ይችላል እነዚህ ምክንያታዊ ሰዎች በሁኔታዎች መቀየር በመጥፎ መልኩ ሁኔታዎች እየተቀየረ ከዚህ ሪዝነብል ሰዎችም የክልል ብሔረተኝነት ኢትዮጵያ ውስጥ አሁን እያንሰራፋ ያለው እዚህ ደረጃ ያደረሰው ይሄ ጽንፈኛ የሆነ የክልል ብሔረተኝነት ምን ሊፈጠር ይችላል መሰለ? አንተ ንጹሕ ሁኜ ለዚህ ውስጥ አልሳተፍም እንኳን ብትል፣ እነዛ የእኔ ወገን ነው ብለው የሚያስቡ ሰዎች ወይም ከኛ ጋር ትሆናለህ ወይም ደግሞ እንመታሃለን ሊሉ ይችላሉ። እዛ ደረጃ ሁላ ሊደርስ ይችላል። አንድ አንድ ትንሽ ስቴፕ ነው የቀረው ወደዛ የምንደርስበት። ሌላ ቦታ እንደዚህ ሰው በማንነቱ የተጠቃበት አገር ታሪክ ስናነብ መጥቀስ ስላልፈለግኩ ነው የሀገሮቹ ስም ታሪክ ብናነብ ተመሳሳይ ነገር እየደገምን ያለን ስለመሰለኝ ነው። እና በሌላ በኩል ግን ደግሞ ተስፋ ንበት ቆጥ የሚረዳህ ነገር አለ። የኢትዮጵያ ሕዝብ ልክ እንዳልኩ እንደነዚህ አይነት ሰዎች እየተመናመኑ ቢመጡም ተው የሚልና ሰው በሰውነቱ የሚፈርድ የህዝብ ቁጥርም ቀላል አይደለም። እኔ ፍርሀት ሱ እየቀነሰ ስለሆነ ጉልበተኛው ደግሞ የሚበዛው ወጣት ኢትዮጵያ ህዝብ ደግሞ አብዛኛው ከ65 ፐርሰንት በላይ የሀገሪቱ ፖፕሌሽን ወጣት ነው፣ ከሰላሳ በታች ያ ከሰላሳ በታች የሆነ ነው ደግሞ ይሄ ሁሉ ችግር የመፍጠር አቅም ያለ። ይሄ ነገር ስታየው በመንግስት ላይ ከፍተኛ ችግር ፈጥሯል። በተለይ ኢትዮጵያ ሴንተር ላልተዋል በጣም ተዳክሟል ሴንተሩ ጠቅላይ ሚኒስትር መለስ ካለፉ በኋላ ሴንተሩ እየተዳከመ መጥቶ ምናልባት እኔ የምለው በአንድ በኩል በእርግጥ እንደዛ ሰው ሊሆኑ ይችላል። ከተዳከመ መንግስት የመጡ አንድ ፕሮስፐሪቲ ቢባሉ መሰረታቸው ያደግ ነው እና ካማ የሆነ የመሀል መንግስት ሲኖርህና ህዝብ ደግሞ በጣም ተከፋፍሎ በዚህ ደረጃ እርስ በርሱ ችግር ውስጥ ሲገባ ፐርፌክት ስቶርም እንደተፈጠረ ነው የሚመስልህ እንዴ? ታዲያ እንዴት አድርገን ነው ከዚህ ሰብሰብ ማለት የምንችለው? ከዚህ ማለት እንዴት ነው ልንወጣ የምንችለው የሚለው ጥያቄ በጣም ከባድ የሚሆነው ለዚህ ነው። ግን ሶሉሽኑ ችግሩ ለምሳሌ ነው የከፋፈለን የአለን ነገር ትንሽ ለዘብ ብናደርገው ለምሳሌ ጽንፈኝነት የተጠናወተው ብሔረተኝነት፣ በሕግም በትምህርትም በምክርም፣ ብቻ የብዙ ነገሮች ስብስብ መፍትሄ ብንጭቀመበት ሌላው ችግር ሲፈጠር መንግስት እንዲመጣል ይፈልጋል። ስለዚህ መንግስትም እንዲጠናከር ማድረግ ብንሞክርስ። ሌላው የፖለቲካ ፓርቲዎቻችን ችግር ነው። የፖለቲካ ፓርቲዎቻችን ራሳቸው ተከታዮቻቸው የተወሰኑ ናቸው። በሚሊዮን የሚቆጠር ተከታይ ያለው ተቃዋሚ ድርጅት ኢትዮጵያ ውስጥ የለም፣ በቃ የለም። ማለት ሊያንቀሳቀሱት የሚችሉ ሰው ኖሮ ጎበዝተው ብለው ሊያስታግዙት ለመጥፎ ነገር ሊያነቃንቁት የሚችሉ ሰው አላቸው። አንዳንዶቹ አይተናል። ለጥሩ ነገር ግን ተንቀሳቀሱት እስካሁን አላይ። ለመቃወም አንዱ አንዱ እንዲጎዳ ተጠቅመውበት ሊሆኑ ይችላሉ። ግን ለጥሩ ነገር ተቀራረቡ አንድ ሀገር ነው፣ ወንድም ህትነን ጸብ አያስፈልግም። ማስተባበር የቻሉት በሚሊዮን የሚቆጠረ ህዝብ ያላቸው ፖለቲካ ፓርቲዎች የሉም። ለነገሩ ፖለቲካ ፓርቲዎች አሁን እያየነ ጸጥ ብለዋል። ሰው አሁን እየታሰረ ነው። አሁን የትኛው የፖለቲካ ፖለቲካ ፓርቲ ተነስቶ እንዴ እንዴት እንደዚህ ይደረጋል ብሎ ሲከራከርን እየሰማው አይደለም። ለምን የኢትዮጵያ ሕዝብ አሁን የገባው ነው የሚመስለው። በእርግጥ በገባን መሰረት እንንቀሳቀሳለን ገና የሚታይ ነው። ግን ሁሉም ኢትዮጵያ ይሆን በጣም የደነገጠና በጣም ሾክ ሆነ። እዚህ ላይ መንግስት ጥሩ እድል ያገኘ ይመስለኛል። አሁን ጥሩ አጋጣሚ ነው። ፋታ አግኝተዋል። ማስረጃ ያለው አሁን ለአመታት ስናወራ የነበረው ሰው ጎበዝ ይህ ጽንፍ የክልል ብሔረተኝነት ሀ አንድ ቀን ያጋጨናል ለን ስለ አወራ የነበረው ከዚህ በፊት አሁን ወሬ በተግባር ይሆን ታይቷል። በምክረ በማሰወሰና መሰለ ኮንቪንስ እንዲሆን ያደገው ይመስለኛል። ኮንቪክሽን እምነት በሁለት ደረጃ ሲሆን በጣም ጠንካራ ሆና መጀመሪያ ኢንቴሌክቹዋል በአእምሮ ምክንያታዊ የሆነ እር ማሰብ ይቻላለብህ ከዛ በላይ ግን ኢሞሽናሊ ኮንቪንስ መሆን አለብህ። አንድ ሰው የተጨቆነ ነው ብለህ ሲጨቆን በተግባር ስታየው የሚሰማ ስሜት ሲጨመርበት የሚኖረው የኮንቪክሽን ጥንካሬ በጣም የተለያየ። ሶሉሽን አድርጌ የሳጀስ ማድረገው ምንድነው የኢትዮጵያ መንግስት ፌዴራል መንግስት ዛሬ ራሱ ስልጣን ላይ እንዲቆይ ይፈልጋል። ይሄ መንግስት በዚህ ሰዓት እንዲጠናከር እንጂ እንዲዳከም፣ እንዲቆይ እንጂ ይቀየር አልፈልግም። ስለዚህ መደረግ ያለበት ምክንያቱም ህልውና ያረጋግጥልኛል ብዬ ማየው ተቋማ ያለኝ ተስፋ ሌላ የለም። እርስ በርሳችን የምንጠራጠር ከሆነ የሆነ ከላይ ሁላችንም መቆጣጠር የሚችል መጀመሪያን ማወቅ አለ ህዝቡን ማወቅ አለበት የት እንደምን ምን እንደምንሰራ እሱ ለማድረግ ደግሞ ጠንካራ የሆነ የኢንቴሊጀንስ ተቋም ይኖረው ይገባል። የኢንቴሊጀንስ ሀይሉ ማጠናከር አለበት። የዶክተር አብይ መንግስት ኢንቴሊጀንሱን አጠናክረው ኢትዮጵያን በሚገባ አውቆ በዛው መሰረት የተጠናና የተደራጀ ኢንፎርሜሽን ይዞ መንቀሳቀስ መቻል አለብን። ሌላ ጉልበቱም እንደዚሁ ማጠናከር አለበት። ኢትዮጵያ ሎካል የሆነ ችግር ብቻ አይደለም ያላት ኢንተርናሽናል ፕሮብሌምም ቻሌንጅም አላት። ስለዚህ ከዚህ ተነስተን ስናየው ጠንካራ የሆነ ሰራዊት እንዲኖረን እንፈልጋለን። ሶስተኛው የክልሎች ጉልበት የሚቀንስበት መንገድ መፈጠር አለበት። ይሄ ክልሎች በተጠናከሩ ቁጥር ሴንተሩ ነው የሚዳከመው። ሶ ሴንተሩ የጠናከረ ክልሎች መዳከም መቻል አለባቸው። ሴንተሩ መጠናከር የሚችለው በክልሎች ኤክስፐንስ መሆን አለበት። ክልል ከፖሊስ ያለፈ ጉልበት አያስፈልገው። አሁን ግን የምናየው ክልሎች ራሳቸው ፈርጥመው ልክ ዘጠኝ አስር ሀገር ያለህ ነው የሚመስለ ኢትዮጵያ ውስጥ የሰራዊቱ ብዛት ስታየው እና እነዚህንም ነገሮች ማድረግ የምንችልበት አጋጣሚ የተፈጠረ ይመስለኛል። እነዚህ አንድ ላይ ልንሰራ ልንሰራቲንግ ወደ ተሻለች ኢትዮጵያ የመጓዝ ድላችን ከፍ የሚል ይመስለኛል። መልካም ፈተና እና አጋጣሚም ጭምር ነው እያሉ ነው አቶ ሙሉጌታ። ስጋቱንም ሳይዘነጉ አቶ ደረጀ ብዙ ሀሳቦች የሚያነሱባቸው ወይም የሚመዘዙ ሰበሶች በአቶ ኤልማና በአቶ ሙልጌታ ንግግር ውስጥ ተነስተዋል። አንድ ብቻ ሀሳብ ልጨምርና ቀድሞ የተነሱትም ላይ የሚታዩት ነገር ካለ በዚያም መንገድ ይሁን በሌላም ያዩአቸውን ይጨምሩ። እስኪ የቅርብ እናድርገው። በአጠቃላይ ደረጃ ነው አሁን በአብዛኛውን ያየነው። ወደፊት አገሪቱ ወደፊት ልትሄድ የሚችልበትንም አቅጣጫ በጥቅል ነው ያወራነው። እስኪ ቅርብ ከሆነው እንመልከት። አሁን የብዙዎች ህይወት ጠፍቷል። ከመቶ በላይ ሰዎች ናቸው የተገደሉት። ዘግናኝ አገዳደል ነው የተፈጸመው። መጠየቅ አለ ወይ? የህግ ባለሙያዎችም ስለሆናችሁ በህግ አይን የምታያቸውንም ነገሮች እናዛምድ፣ ይቻላል እሱ ወይ እኔ እንደው መላልሼ ለራሴ የምጠይቀው አንድ ጥያቄ እንዴት ነው አንድ ሰው ሌላን ሰው መግደል እንደሚችል ለራሱ የሚሰጠው መብት ምንም ይሁን ምንም ምክንያቱ ያውን በሚዘገንን መንገድ እድሜ ልኩን ያፈራውን ቤት በሳት ማጋየት እንዴት ነው ለራሱ የሚሰጠው ይሄን ሥልጣን? ለራስ የመስጠት ሽልማት ኬት መጣ? መቼስ ነው ተጠያቂ ሲሆን፣ በግልጽ የምናየው መንግስት እነኚህን አይነት እርምጃዎች ለግል ፖለቲካ አላማ ማራመጃ ሳያደርግ በግልጽ በሚታይ እስከዛሬ የተደረጉ ጥፋቶችም ሙሉ በሙሉ አላየንም እና ተጠያቂዎች ፍርድ የሚቀርቡበትስ መንገድ ምንድን ነው የሚታያቸው፣ አቶ ደረጀ? ኦኬ፣ አመሰግናለሁ። ያን ያነሳውን ጥያቄ ልመልስና ከዛ በኋላ የተነሱት አንዳንድ ነጥቦች ላይ ትንሽ አስተያየቶችን ለመስጠት እፈልጋለሁ። በሕግ ፊሎዞፊ መሰረት በአንድ ሀገር ውስጥ ጥቃት ሰው ልጅ ላይ ጥቃት ፈጸም የሚችለው መንግስት ብቻ ነው። ያንን የሚያደርገው ሕግ ተከትሎ ለምሳሌ የመግደል የዴት ፔናልቲ ወይም የሞት ፍርድ ፍርድ ቤት በሚወስንበት ጊዜ መንግስት የመግደል ስልጣን ይሰጠዋል፣ በፍርድ ያን ጊዜ መግደል ይችላል። ከመንግስት ውጪ መግደል የሚፈቀድለት ሰው የለም። ህጎች በሁለት ይከፈላሉ። ናቹራል ሎ የሚባሉ አሉ፣ ፖዘቲቭ ሎ የሚባሉ የተፈጥሯዊ ህጎች። እነዚህ የተፈጥሯዊ ህጎች ውስጥ አንዱ የሰውን ህይወት ማጥፋት አለመቻል። መግደል የተፈጥሮ ህግንም ጥስ ድርጊት ነው። ትራፊክ መብራት መጣስ ለምሳሌ የተፈጥሮ ህግ አይደለም። ትራፊክ መብራት መንግስት የፈጠረው የትራንስፖርት ሲስተም ነው። ያ ፖዘቲቭ ነው እና ከተፈጥሮ ህግ ጋር ይመጣ አይደል? ግን ሰው ሲፈጠር ሰው ሆኖ ሲፈጠር መንግስት ሳይኖር በፊት ጨምሮ ጀምሮ መግደል በሰዎች መሀል እንኳን የተከለከለ ነው። እና መንግስት የሞኖፖሊ ቫዮለንስ ይላል አንድ ፈላስፋ ማለት ወይም ደግሞ ጥቃትን ሞኖፖላይዝ ማድረግ የሚችለው መንግስት ነው። በአንድ ሲስተም ውስጥ በአንድ ሀገር ውስጥ ታጥቀው የሚዘዋወሩ ከመንግስት ውጭ ሰዎች መኖር አይችሉም። በአንድ ሀገር ውስጥ በራሳቸው የሰውን ሕይወት የመኖርና ያለመኖር የሚወስኑ ሰዎች ሊኖሩ አይችሉም። መንግስት ይሄ ደረጃ ላይ እንዴት ልንደርስ ቻል ብለን ከጠየቅን ሲባሉ የነበሩ ነገሮች ነበሩ። በትዕግስት ማለፍ፣ ይቅርታ ማድረግ ከዚህ በኋላ ትዕግስት አቁመናል፣ ይቅርታ አድርገ አቁመናል። እና በህግ አስተሳሰቦች ኮንሰፕቶች፣ ትዕግስት የሚባለው ቃል የለም ህግ ውስጥ መንግስት ወንጀል እየተፈጸመ በትዕግስት አልፈዋለሁ የሚባል ነገር ምናልባት በጣም ትናንሽ ጥፋቶች ኖሮ ይችላሉ። ትራሻ ለማንሳት ወይም እንደዚህ አይነት አንዳንድ ጥቃቅን ነገሮች ዝም ብሎ ፖሊስ አይቶ ሊያልፋቸው የሚችላቸው ነገር ግን የሰው ህይወት እየጠፋ በትዕግስት አልፈዋለሁ ልትል ምትችለ ይቅርታም ማድረግ አትችልም። ምክንያቱም ጉዳቱ መንግስት ላይም ብቻ አይደለም። እንዲህ አይነት ጥፋቶች መንግስት ላይ እንደተደረጉ ነው። የአንድን ዜጋ መግደል ግን ግለሰብም ላይ ነው እና ተበዳዩ ግለሰቡ የግለሰቡ ቤተሰቡም ጭምር ስለሆነ ምህረት እንኳን የሚያስደርግ ነገር ቢኖር በስህተት እንኳን አንድ ሰው ሌላ ሰው ቢገል እንደየ ጭንቅላት ስቴቱ ማለት ወይም አውቆ ይግደል ወይም የሚያስፈልገውን ጥንቃቄ ሳያደርግ ይግደል፣ የተለያየ ደረጃ አለው። ያ ከታየ በኋላ ምህረት ጋር ሄደው ጥፋተኝነቱ ታምኖ ምን አይነት ቅጣት ይገባዋል የሚለው ጋር ሲደረስ ነው እንጂ ሳይከሰስ ምህረት አይደረግ። ጥፋት እየታየ ሰው እየሞተ ይቅርታ አይደረግ። እነዚህ ትናንሽ ነገሮች በምታልፍ ጊዜ ብሮክን ግላስ የሚባል ቲዮሪ አለ። አመለካከት አንድ አካባቢ ገና ሲሰበር አንድ መስኮት ካልተሰራ ያ ቤት እየፈራረሰ ይሄዳል ከማለት የሚመጣ አመለካከት ነው። ወንጀልም እንደዛው ነው። ራዩ ሰው ሲገደል ወይም ሻሸመኔ ከዚህ በፊት ሰው ሲገደል ሰው ተሰቅሎ ፎቶ ሁሉ እስኪያነሱ ድረስ ያ በሚታይበት ጊዜ መንግሥት ወዲያውኑ እነዚህን ሰዎች ተጠያቂ የሚሆኑ ተጠርጣሪዎች ተከስሰው ፍርድ ቤት ደግሞ ሲቀርቡ ሰው እንዲያይ ያንን ካሜራ አስገብቶ ፍርድ ቤቶች ኢትዮጵያ ውስጥ ጋዜጠኞች ገብተው መቅዳት ቢጀምሩ በጣም ጠቃሚ ይመስለኛል፣ ከአሁኑ ጀምሮ። ምክንያቱም ሰው ማየት አለበት የተጎዳው ሰው ሲናገር ጥፋተኛ ተብለው የተጠረጠሩ ሰዎች ወንጀለኛ የሆኑ አይሆኑ፣ ህዝቡም የሚቀርበውን ማስረጃ አይቶ በራሱ ግምት ውስጥ እንዲገባ። ምክንያቱም ከመንግስት ብቻ ከአቃቤ ህግ ብቻ እንዲ ነው እንዲ ነው እንዲ ነው የሚለው ተነግሮ በቂ አይመስለኝም። ምክንያቱም የህግ ስርዓት ግልጽ በሚካሄድበት ጊዜ ለስርዓቱ ጠቃሚ ነው፣ ለህዝቡም ጠቃሚ ነው። ታማኝነቱንም በህግ ስርዓት ላይ ያለውንም እምነት ከፍ ያደርገዋል። ስለዚህ እዚህ ደረጃ የደረስነው ነው። ህግ እንደየጊዜው እንደየሁኔታው ይሄኛው ይታለፋል ይሄኛው አይታለፍም ይሄኛውን እንደዚህ በሚል የተዛባ ስርዓት ስለቀጠል ይመስለኛል ባለፈው ሁለት ዓመት። አሁን ግን ከዚህ በኋላ የሚል ነገር ተነስቷል። አላግባብ እና በአሰቃቂ ሁኔታ ከመሞታቸው ቤቶች ከመጥፋታቸው ነው ትምህርት የተገኘው፣ ከሁለቱም ሊሆን ይችላል። ትምህርት ግን ብዙ ትምህርት ተገኝቷል። አሉላንና እንግዶቹን እናመሰግናለን። ውይይቱ አላበቃም፣ በሌላ ጊዜ ይቀጥላል። የምሽቱ መሰናዶቻችንም በዚሁ ማብቃታቸው ነው። የተከበራችሁ አድማጮች፣ የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም እዚህ ላይ አበቃ። በዋና አዘጋጇ በትዝታ በላቸውና በመላው ባልደረቦቻችን ስም ፕሮግራሙን ከመራችልን ከብርሃን ኃይሉ ጋር የምሰናበታችሁ ቆንጅ ይታየ ነኝ። ነገ በሶስት ሰዓት እስከምንገናኝ በደህና ደሩ። አሁን የትግርኛ ዝግጅት ይቀጥላል። እዚ ሬድዮ ድምፂ ኣሜሪካ እዩ 5 ብ31 ሜትር ባንድ ከምኡውን ብናይልሳት ኣ